ኤቫሪስት ኢንዳያሺሚ ባለፈው ዓመት ሰኔ 11 ቀን ነበር የቡሩንዲ አዲሱ ርዕሰ ብሔር ሆነው የተመረጡት። ፕሬዚዳንቱ ባለፉት አንድ መቶ ግድም የሥራ ቆይታቸው ይህ ነው የተባለ ለውጥ እንዳላመጡ ስለ ቡሩንዲ በቅርበት የሚያውቁ ይናገራሉ። የፓሪዘር ዓለም አቀፍ ግንኙነት ተቋም የቀድሞ ባልደረባና የቡሩንዲ ጉዳይ አዋቂ ለሆኑት ቼሪ ቪርኮሎ ፕሬዚዳንቱ እስካሁን ከተገበሯቸው ድርጊቶች ሊጠቀስላቸው የሚችለው አንዱ እርምጃ ብቻ ነው። ፕሬዝዳንቱ እስካሁን ከተገበሯቸው ለውጦች በእውነቱ ሊጠቀስ የሚችለው የኮሮና ታዋሲን ለመከላከል የወሰዱት እርምጃ ብቻ ነው። ከአገሪቱ አጠቃላይ ምርጫ በፊት የኮሮና ታዋሲ ወረርሽኝ ጉዳይ አጨቃጫቂ ነበር። ወረርሽኙ በአገሪቱ አልተከሰተም የሚሉም ነበሩ። ኤቫሪስት እንዳያሽሜ ግን ያን ቀይሯል። መንበረ ስልጣን በጨበጡ በአጭር ጊዜ ውስጥ ጸረ ኮሮና ታዋሲ ዘመቻ በአገሪቱ አስጀምሯል። ይህ ዘመቻ የጀመረው በዋና ከተማዋ ነበር፣ ከዚያም የተለያዩ አውራጃዎች ተተግብሯል። በተዋሲው የተጠቁ ሰዎች አሁን ምርመራ ይደረግላቸዋል። እንግዲህ ፕሬዚዳንቱ ቡሩንዲ ውስጥ ከተመረጡበት ጊዜ አንስቶ አንድ ይህ ነው የሚባል ያደረጉት ነገር ቢኖር ይኸው ዘመቻ ነው። ባለፈው ዓመት ሰኔ አንድ ቀን በድንገት ያረፉት የቡሩንዲ የቀድሞ ፕሬዝዳንት ፒየር ንኩሩንዚዛ የኮሮና ተዋሲና የወረርሽኙ ስርጭት ለመኖሩ ከሚጠራጠሩት ውስጥ ዋነኛው ነበሩ። በእርግጥ የልፈታቸው ሰበቡ በይፋ ሲነገር የልብ ሕመም ነው ቢባልም እንደ ባለቤታቸው ሁሉ እሳቸውም በኮሮና ተዋሲ ተጠቅተው ነበር የሚሉ አሉ። አዲሱ ፕሬዝዳንት በተቃራኒው ወረርሽኙን በአገር አቀፍ ደረጃ ለመከላከል የወሰዱት እርምጃ ይጠቀስላቸዋል። ኮሮናን የቡሩንዲ ቀንደኛ ጠላት በማለትም ነበር ከቀዳሚያቸው ፕሬዝዳንት በተቃራኒው ዘመቻ የከፈቱት። ከዚያ ባሻገር ግን የቀድሞ ጀነራል በፕሬዝዳንት ፒየር ንኩሩንዚዛ ስልጣን ዘመን የፖለቲካ እንቅስቃሴ ዋነኛ ተሳታፊ ነበሩ። ኤቫሪስት ኢንዳያሽሜ ለአመታት በቀድሞ መንግስት አባልነት ሰርቷል። የዲሞክራሲ ኃይላት ተከላካይ ብሔራዊ ምክር ቤት ፓርቲ ምህጻሩ ሲኤንዲዲኤፍዲዲን በቅርብም በሩቅም ሆነው አገልግሏል። የፒየር ንኩሩንዚዛ ጨቋኝ መንግስት የፖለቲካ አገዛዝን ደግፏል። ይህ የፖለቲካ አገዛዝ በቀደመው መንግስት የነበረ አሁንም ሳይቀየር እንደ ቀድሞ የቀጠለ ነው። የሰብአዊ መብት ጥሰት በቡሩንዲ ውስጥ ከቀድሞ አገዛዝ ያሁኑ የተቀየረ ነገር እንደሌለ ተንታኞች ይናገራሉ። መቀመጫውን ብራስልስ ውስጥ ባደረገው ግሪፕ የተሰኘው ተቋም የግጭቶች ተንታኙ ዣን ዣክ ወንዶ ጆ ኦማንዩንዱ በአዲሱ መንግስት ለውጥ አልመጣም ብሏል። ስ ር ኤቫሪስት ኢንዳያሽሚዬ በአገሪቱ የሚታየውን የሰብአዊ መብት ጥሰት ለማስተካከል በእውነቱ ፍላጎት እንዳላቸው እውቅና መስጠት ያሻል። ለተቺዎቻቸው ይህን ነው የምለው። በእርግጥም በሰብአዊ መብቶች አያያዝ ላይ የምር ለውጥ ያመጡ እንደው ለማየት ጊዜ ሊሰጣቸው ይገባል ባይ ነኝ። ኤቫሪስት ኢንዳያሽሚዬ ከተቃዋሚዎቻቸው በተለይ ምን ተጨባጭ እርምጃ ይወስዳሉ የሚለውን መከታተል ያስፈልጋል። እናም ክትትሉ ፖለቲካቸውን ለዲሞክራሲ ክፍት ያደርጉ እንደው ማየቱ ላይ ነው። ፖለቲክ ዲሞክራቲ ፕሬዚዳንት ኤቫሪስት ኢንዳያሽሚየ በአገሪቱ ከልብ የሆነ አስቸኳይ እርቀ ሰላም እንዲወርድ፣ ጥፋተኞችም የእጃቸውን የሚያገኙበት የፍርድ ሂደት እንዲቀላጠፍ መፈለጋቸውን አሳውቋል። ከሳቸው ቀደም ሲል የነበሩት ፕሬዚዳንት ፒየር ንኩርንዚዛ ከአገሪቱ ሕገ መንግስት በተጻራሪ ለሶስተኛ ዙር የስልጣን ዘመናቸው ለመወዳደር መነሳታቸው በብሩንዲ ብጥብጥና ሁከት እንዲነክስ አድርጎ ነበር። ላለፉት ዓመታት በብሩንዲ በተከሰተው ቀውስ የተነሳም እንደተባ የተባበሩት መንግስታት መረጃ 1700 ሰዎች ተገድለዋል፣ ከ338 ሺ በላይ ብሩንዲያውያንም ወደ ጎረቤት ሀገራት ለስደት ተዳርጓል። ይህ ሁሉ ውጥንቅጥ በአዲሱ የብሩንዲ ፕሬዚዳንት ኤቫሪስት ኢንዲያሽሜ ዘመነ ስልጣን ይሻሻል ይሆናል ሲል አለም አቀፉ ማህበረሰብ ተስፋ ሰንቋል።